ለከፍተኛ ቦታዎችና የስልጣን ደረጃዎች የማጫቸውን ሰዎች የዩናይትድ ስቴትስ የተወካዮች ምክር ቤት አያጸድቅልኝም በሚል ፕሬዚደንት ዶናልድ ትራምፕ ምክር ቤቱን ሊዘሉ እንደሚችሉ አስጠንቅቀዋል። ይህ ሹመታቸው የአሜሪካ ድምፅን በበላይነት ለሚቆጣጠረው ነፃ ተቋም የዩናይትድ ስቴትስ የዓለም አቀፍ ሚዲያ ኤጀንሲን ዋና ስራ አስፈጻሚ ሹመት እንደሚያካትት ታውቋል። እጅግ ብርቱ ስልጣን አለኝ ብለዋል ፕሬዚደንት ትራምፕ ትናንት በሰጡት መግለጫ። ፕሬዚደንቱ ለማመላከት የፈለጉት በዩናይትድ ስቴትስ ህገ መንግስት አንቀጽ ሁለት ላይ የሰፈረውን በከበዱና አጣዳፊ በሆኑ ሁኔታዎች ውስጥ ፕሬዚደንቱ የተወካዮች ምክር ቤቱን ሁለቱም ክንፎች፣ የህግ መምሪያውንም የህግ መወሰኛውንም መዝለል እና እቅዶቹን ማስፈጸም እንደሚችል ስልጣን የሚሰጠውን ድንጋጌ ነው። የህግ መወሰኛ ምክር ቤቱ አንድም ተግባሩን ማከናወንና በሚቀርብለት እጩዎች ላይ ድምፅ መስጠት አለበት፣ አሊያም ኮንግረሱ እንደሌለ ወይም እረፍት ላይ እንደሆነ ቆጥሬ ሹመኞችን ወደ ስራ ማስገባት እንዲችል በይፋ ስራ ማቆም ወይም እረፍት መውጣቱን ማሳወቅ አለበት ብለዋል ትራምፕ። ወደ መንግስቱ ሊቀላቀሉ የሚገባቸው ግዙፍ ቁጥር ያላቸው ሰዎች አሉ ብለዋል ፕሬዚደንቱ በተለይ አሁን ደግሞ ቫይረሱና ሌላውም ችግር በደቀነው ሁኔታ ምክንያት አስፈላጊነቱ ከዚያም ይበረታል። ለከፍተኛ የመንግስት ስልጣን የሚታጩ ሰዎችን ሹመት የህግ መወሰኛ ምክር ቤቱ እንዲፈትሽና በአብላጫ ድምፅ እንዲያጸድቅ ህገ መንግስቱ ያዛል። ይሁን እንጂ አንዳንዴ የተወካዮች ምክር ቤቱ ስራ ላይ በማይኖር ጊዜ ፕሬዚደንቱ የእረፍት ጊዜ ሹመቶች በሚል አሰራር ባለስልጣናቱን ወደ ስራ ያስገባል። እንዲህ አይነቱ ሹመት ታዲያ ምክር ቤቱ መጪ የጉባኤ ጊዜውን ጀምሮ ስራውን እንደገና ለእረፍትም ይሁን እንደሌላ ምክንያት እስኪያቁም ካልጸደቀ ውድቅ ይሆናል። ተሿሚውም ስራውን ያስረክባል። በዩናይትድ ስቴትስ ውስጥ እስካሁን ባላት የመንግስትነት ታሪክ አንድም ፕሬዚደንት የህገ መንግስቱን አንቀጽ ሁለት ክፍል ሶስት ተግባራዊ አላደረገም፣ ኮንግረሱንም አልበተነም። ፕሬዚደንት ትራምፕ ግን ምናልባት ቀደም ሲል ይህ ተደርጎ አያውቅ ሊሆን ይችላል። ተደርጎም እንደሆነ ደግሞ ማንም እርግጠኛ አይደለም ብለዋል። በኮሮና ቫይረስ ወረርሽኝ ላይ በየዕለቱ የሚሰጡት የዋይት ሀውስ ቤተ መንግስት የሮዝ ጋርደን ዕለታዊ ማብራሪያቸው አካል በሆነው የትናንት መግለጫ እኔ ግን አደርገዋለሁ ብለዋል ፕሬዚደንት ትራምፕ። እነዚህን ሰዎች እፈልጋቸዋለሁ፣ ይህንን ቀውስ ለመጋፈጥ እነዚህን ሰዎች እፈልጋቸዋለሁ። ከእንግዲህ የፖለቲካ ጨዋታዎችን መጫወት አልፈልግም ብለዋል። የዋይት ሃውስ ሪፖርተራችን ስቲቭ ኤርማን እንደዘገበው የህግ መወሰኛ ምክር ቤቱ ሹመታቸውን እንዲያጸድቅ እየተጠበቀ ካሉ አስራ አምስት እጩዎች መካከል የአሜሪካ ድምፅን በበላይነት የሚቃኘው ነፃ አካል የዩናይትድ ስቴትስ ዓለም አቀፍ ሚዲያ ኤጀንሲን እንዲመሩ የታሰቡት በዘጋቢ ፊልሞች ስራ የሚታወቁት ማይክል ፓክ አንዱ ናቸው። ፕሬዚደንት ትራምፕ በትናንቱ ንግግራቸው ማይክል ፓክን ነጥለው በስም አንስተዋቸዋል። ፕሬዚደንቱ አክለውም የብሔራዊ ስለላ ተቋሙ ዳይሬክተር እንዲሆኑ ያጫቸውን የፌዴራሉ ግምጃ ቤት ቦርድ ሁለት እጩዎችን፣ የምግብ ዋስትና ጉዳዮችን እንዲመሩ የሚጠበቁትን የግብርና ምክትል ሚኒስትርን ሹመትም እንዲሁ እያነሱ ጠቃቅሰዋል። ለዚህ መዘግየትና መጓተት ታዲያ ፕሬዚደንቱ ተጠያቂ ያደረጉት ሕይወትን ለማክበድ ሆን ብለው በተቀናጀ መልክ እየተንቀሳቀሱ ነው ያሏቸውን የዲሞክራቲክ ፓርቲውን ተቀናቃኞቻቸውን ነው። የይስሙላ ስብሰባዎችን በማድረግ ሰበብ ከተማውን እየለቀቁ መውጣት የአሜሪካ ሕዝብ በዚህ ቀውስ ውስጥ ሊሸከመው የማይችል ኃላፊነትን መዘንጋት ነው፣ ንዝህላልነት ነው ብለዋል። ትራምፕ እያደረጉ ያሉት የተጭበረበረ አድራጎት ነው፣ ይህንን ደግሞ ሁሉም ያውቀዋል ብለዋል አክለው። ፕሬዚደንቱ በመቀጠልም የአሜሪካ ድምፅን ልንመራ እንዳንችል ላለፉት ሁለት ዓመታት የእጩ ሹመት እዚያ ተወዝፎ ወይም ተሰንቅሮ ቆይቷል። በጣም አስፈላጊ ጉዳይ ብለዋል። ፕሬዚደንቱ ከአሜሪካ ድምፅ እየወጣ ያለውን ከሰማችሁ ደግሞ በጣም አስጠሊታ ነው። የሚናገሯቸው ነገሮች ለሀገራችን አስቀያሚ ናቸው። እናም ማይክል ፓክ ወደዚያ ዘልቆ ታላቅ ስራ ይሰራል። ነገር ግን ለሁለት ዓመታት እየጠበቀ ነው፣ ሹመቱን ላጸድቅለት አልቻልኩም ብለዋል ፕሬዚደንት ትራምፕ። በሌላ በኩል ደግሞ ይህንን የፕሬዚደንት ትራምፕን ክስና ወቀሳ የአሜሪካ ድምፅ አመራር ትናንት ምሽት ላይ ውድቅ አድርጎታል። ቪኦኤ የአሜሪካን ታሪኮች ለዓለም የመንገር ተጨባጭ፣ በእውነት ላይ የተመሰረተ መረጃን ለማግኘት ላልታደሉቱ ሁሉ የማድረስ ተልዕኮውን ከሰባ አምስት ዓመታት በላይ ሲወጣ ቆይቷል ብለዋል ዳይሬክተሯ አማንዳ ቤኔት ቀደም ሲል ባዘጋጁት ምላሽ። ሁልጊዜም እንደምንለው አሉ ቤኔት በማከል ሀሳብንና እምነትን በነፃነት የመያዝና የመግለጽ መብትን የሚደነግገውንና የሚያረጋግጠውን የህገ መንግስቱን የመጀመሪያ ማሻሻያ ወደ ውጭ እንልካለን ወይም እናሰራጫለን። በዚያ ተልዕኮ ደግሞ አምናለሁ ብለዋል ዳይሬክተር ቤኔት። በዚህ የኮሮና ቫይረስ ቀውስ ጊዜ የሚተማመንበትን መረጃ ከኛ እየፈለገ ቁጥሩ እያሻቀበ የመጣውን አድማጭ ተመልካች ተከታያችንን ስንመለከት ደግሞ አለምም በኛ ተልዕኮ ያምናል፣ ይተማመናል። ከባድ ስራ ነው፣ አስፈላጊ ስራ ነው፣ ምናልባትም ከማንኛውም ጊዜ በበለጠ ሁኔታ ብለዋል የቪኦኤ ዳይሬክተር አማንዳ ቤኔት። ዳይሬክተር ቤኔት ወዲያው አከታትለው ለቪኦኤ ባልደረቦች ሁሉ በውስጥ ኢሜይል ባስተላለፉት መልእክት ብዙ ስራ አለን፣ ብዙ ስራ አለን፣ ስራችን ደግሞ በጣም አስፈላጊ ነው። ከፊታችን ካለው ስራ እንዳንዘናጋ እንዳንረበሽ ይሁን ብለዋል። አንጋፋ ጋዜጠኛዋና የፖሊትዘር ሽልማት ባለቤት የሆኑት አማንዳ ቤኔት ሀያ ዘጠነኛዋ የቪኦኤ ዳይሬክተር ሆነው የተሾሙት በቀደሙት ፕሬዚደንት ባራክ ኦባማ ሲሆን ላለፉት አራት ዓመታት ስራው ላይ ናቸው።